የባለብዙ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምና ምሽታችኋል። አድማጮቻችን፣ በዛሬው ምሽት መሰናዳችን ባሳለፍነው ሳምንት በጋቢና ቪኦኤ ዝግጅት ከተሰሙ መሰናዶዎች መካከል የተወሰኑትን መርጠን በድጋሚ እናሰማችኋለን። በሳምንቱ መጀመሪያ ኢትዮጵያን በመሪነት ያገለገሉት ዶክተር ነጋሶ ጊዳዳ ስርዓተ ቀብራቸው ተፈጽመዋል። በቀብር ስነ ስርዓታቸው ላይ የተገኘው ዘጋቢያችን እስክንድር ፍሬው ቀጣዩን ቅኝት አሰምቶ ነበር። በቅርብ የሚያውቋቸው ለደቂቃዎች ብቻ ያገኟቸው ሁሉ ተመሳሳይ ነገር የሚናገሩላቸው ትህትናቸውን፣ ሰው አክባሪነታቸውን የሚመሰክሩላቸው አባት ትናንት ተሸኙ። ከለውጡ በፊት የነበሩ የኢትዮጵያ መሪዎች ያሳደሩባቸው ጫና ውጤትም የታሰበው ሳይሆን ተቃራኒው መሆኑ በትናንትናው ስነ ስርዓት ታይቷል። ከ1987 ዓ ም ጀምሮ ወደ ሰባት ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነው። በትናንትናው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን፣ ከሥልጣን መልቀቃቸውን ተከትሎ ጫናዎችና በደሎች ደርሰውባቸዋል። በሚያፈስ ቤት ኑረዋል። በሕዝብ ማመላለሻ ታክሲ ብሎም በእግር ለመጓዝ ተገደዋል። ትናንት በቀብር ሥነ ሥርዓቱ ላይ የተገኙ አንዳንድ ተናጋሪዎች እንደ ገለጹት ታዲያ በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን የፖለቲካ ሁኔታ ያሳያል። በደሉን የፈጸሙት ፖለቲከኞች በሕይወት እያሉ ነጋሶ እንደዚህ በታላቅ ክብር መሸኘታቸው መጽናኛ እንደሆናቸውም እነዚሁ የቅርብ ወዳጆቻቸው አስረድተዋል። ዶክተር ነጋሶን ከወጣትነት ዕድሜ ጀምሮ የሚያውቋቸው የቀድሞው የአንድነት ፓርቲ ዋና ጸሐፊ አስራ አጣሴ ከነዚህ አንዱ ናቸው። ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በምርህ በሀሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባ ቢስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባው። እናም እውነተኛው ሰው ነጋሶ ሌብነትን የሚጠየፉት ዘረፋን የሚሸሹት ነጋሶ የበርካቶችን ተቀባይነት እንዳገኙ እንደዚህ በክብር ተሸኙ። ከለውጡ በፊት የነበሩት የኢትዮጵያ ገዢዎችና እሳቸው ግን ወዲህና ወዲያ ነበሩ። ለዶክተር ነጋሶ በፕሬዝዳንትነት የቆዩበት የስድስት ዓመት ከሰባት ወር ጊዜ ራሱ የሚያስደስት የሚያሰራም አልነበረም። ከፕሬዝዳንትነት የለቀቁ ሰሞን በመኖሪያ ቤታቸው ያነጋገርኳቸው ነጋሶ የስድስት ዓመት የባከነ ጊዜ መስሎ ይሰማኛል ያሉትን አስታውሳለሁ። የበዛ ትህትናቸው፣ እንግዳ ተቀባይነታቸው ሲታይ ግን በፕሬዝዳንትነት ያገለገለ ገና ከቤተ መንግስት የወጣ ሰው አይመስሉም ነበር። ከመቀመጫቸው ተነስተው ኩኪስ የሚያስይዙት፣ ቆሎ የሚያዘግኑት፣ ሻይ የሚቀዱት ነጋሶ በፖለቲከኞች ብቻ ሳይሆን በሌሎች አባወራዎች መለኪያም ትሑት የሚባሉ ሰው ነበሩ። ይህ ብቻ ግን አይደለም። በፕሬዝዳንትነት ባገለገሉበት ወቅት በቤተ መንግስት አብራቸው ትኖር የነበረችው ልጃቸው ተሊሌ ከእርሳቸው ገቢ ጋር የማይጣጣም ሕይወት እንዲኖራት እጅግ ውድ የሚባል ትምህርት ቤት እንድትገባም አላደረጉም። ተሊሌን ሳንፎርድ እናስገባልህ የሚሉኝ ባለስልጣናት አሉ፣ እኔ ግን ልጄን የማስተምረው በአቅሜ ነው ብለውኛል። በወቅቱ ስለዚሁ ሲናገሩ ከለውጡ በፊት የነበሩት የኢትዮጵያ መሪዎች በነጋሶ ላይ የፈጸሙት በደል ከፖለቲካ ልዩነት በዘለለ በእነዚህ አመለካከቶቻቸው ላይ ጭምር የተፈጸመ መሆኑን የሚያምኑ ጥቂቶች አይደሉም። የነጋሶ አመለካከት እና አቋም ትክክለኛ እንደነበረ ደግሞ ትናንት በቀብር ስነ ስርዓቱ ላይ የተናገሩ ሁሉ ምስክርነታቸውን ሰጥተዋል። ፕሬዝዳንት ሳህለ ወርቅ ዘውዴ ከእነዚህ አንዷ ነበሩ። አንጋፋ ፖለቲከኛ እንዲሁም የታሪክ ምሁሩ ዶክተር ነጋሶ ጊዳዳ ለእምነትና ለህሊና መኖርን አሳይተውናል። የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። ለህሊና መኖርን ለእምነትም መኖርን አሳይተውናል። ችግር ሳያሸንፋቸው ወደፊት ተራምደዋል። ከህዝብ ወግነው ፍቅርና ተቀባይነትን አትርፈዋል። ትናንት በአዲስ አበባው ሚሌኒየም አዳራሽ እንደዚሁም በጴጥሮስ ጳውሎስ በተካሄደው የቀብር ስነ ስርዓት ላይ ወዳጅ ዘመዶቻቸው፣ አድናቂዎቻቸው እና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጠቅላይ ሚኒስትር አብይ አህመድና ቁጥራቸው ከሦስት ሺህ በላይ የተገመተ የሕክምና ባለሙያዎች አዲስ አበባ ላይ ተወያይተዋል። በውይይቱ በሥራ ላይ ያሉ የሕክምና ባለሙያዎችና እጩ የሕክምና ባለሙያዎች ደረሱብን ያሏቸውን አስተዳደራዊ በደሎች፣ የአሰራር መሰናክሎች፣ የደህንነት ስጋቶችና ጥቅማ ጥቅምን የሚመለከቱ ጉዳዮችን አቅርበዋል። እኛ ልጆቻችንም ዛሬ ያከምናቸውን ልጆች እቃ የለም እባካችሁ፣ ዛሬ አመት ተመልሳችሁ ነው ባለሙያው አለ ሆስፒታሉ አለ ግን ምን እናድርጋችሁ ብለን የዛሬ ሲመጡ ኦፕሬብል የነበረው የልጆቹ ኬስ ኢንኦፕሬብል ሆኖ ይመጣ። ያንን ለማድረግ አይኖ ሀገሪቷ ውስጥ ብዙ ችግር አለ። ይሄ ብቻ አይደለም ችግር፣ ግን ፕራዮሪቲ። እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱን እና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የእኛ ልብ ከተሰበረ ቆኝ ስለዚህ ሀቱ ሆስፒታሎቻችን ሆስፒታል ላይ የሚሰራ ባለሙያ ለሁለት ሰዓት የሚያርፍበት ክፍል ምን አይነት ነው? መሬት እያነጠፈ የሚተኛ ባለሙያ ያለው ሌሊቱን እዛ አድሮ የአመት በዓል ቀን እዛ ውሎ ሰውን ሲያክል መደብደብ ያለበት ለምንድን ነው ነው? መደብደብስ አይደለም መሰደብስ ያለበት ለምንድን ነው ነው ጠቅላይ ሚኒስትር አብይ በበኩላቸው የደሞዝና የመሰል ክፍያዎችን በተመለከተ የሕክምና ባለሙያዎቹ ሚና በክፍያ የማይተመን መሆኑን ጠቅሰው ከክፍያ መሻሻል ይልቅ በስራቸው ማግኘት የሚገባቸው ሰብአዊ እርካታና የጀግና ክብር ከፍተኛውን ስፍራ ሊዝ እንደሚገባ መክረዋል። ሕክምናን ገንዘብ ማግኛ፣ ሕክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነውን ሰው መርዳት ኮምፕሮማይዝ እናረጋለን። የእናንተ ዋናው ነገር ሰው መርዳት ራስን መስጠት ነው። ሰው ማዳን ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራ ነው ልክ ሊባል አይችልም። ህይወት እያዳናችሁ፣ ህይወት ለሚያደን ሰው ምንድን ይከፈላው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ በእናንተ ደግሞ ስህተት የሰው ህይወት እያለፈ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚያለው። እኔ ለህክሙና ሙያተኞች ሁለታቸው በገንዘብ ይከፈላል ብዬ አላም። የእኛም ሌላ አለም ያለው ሁለታችሁ የጀግና ክብር፣ ሀገር የሚወድ ሀገር የሚያገለግል ክብር፣ ሲስተማቲካሊ ልክ እንደ ወታደር ነው የተባለው። የመስጠት ስራ ይኖርብናል። ባለሙያዎቹ ከዩኒቨርስቲዎች ከወጡ በኋላ በወጪ መጋራት ህግ መሰረት የትምህርት ማስረጃቸውን ለማግኘት እስከ አራት መቶ ሺህ ብር የሚከፍሉበት አሰራር እንዲቀር መወሰኑን ለታዳሚያኑ አብስረዋል። የህክምና ባለሙያዎችን ደህንነት በተመለከተ ደግሞ ይህንን ብለዋል። ከጥበቃ ጋር ተያይዞ እንደበደባለን የሚሰድቡን አሉ። አጠፋቸው ብሎ ሲያስቡ እዚያው ፍርድ የሚሰጡ ሰዎች አሉ። ላላችሁት ይህን በጋራ ካልሰራ ነው በስተቀረ በአዋጅ ልናቆም አንችልም። አይዘናወር የሚባል የአሜሪካ ፕሬዚዳንት በአንድ ወቅት እንደዚህ ዓይነት ጥያቄ ቀርቦለት መንግስት መቶ ፐርሰንት ክልከላ ጥበቃ ማድረግ የሚችለው ወህኒ ቤት ላስገባቸው ሰዎች ብቻ ነው ብሎ መልሶ ነበር። ውጭ ባለን ኢንተራክሽን እያንዳንዱ ዜጋ ኃላፊነት ተሰምቶት ኃላፊነት ወስዶ ህግን ማክበር ሙያን ማክበር፣ ያን ቢቀር ሰውን ማክበር፣ ከዚያ ደግሞ ሲያልፍ ሴትን ማክበር የሁላችን ባህል ካልሆነ በስተቀር እንደዚህ አይነት ነገር አልፎ አልፎ ማጋጠሙ አይቀርም። ከዚህ በተጨማሪ የዘርፉን ችግሮች ለመቅረፍ የተለያዩ ጥረቶች እንደሚደረጉ የተናገሩት ጠቅላይ ሚኒስትሩ የሕክምና ባለሙያዎቹ ምሬት ማብዛታቸውን በመጥቀስ በእነሱ በኩል ያሉ ችግሮችም መጤን እንደሚገባቸው አሳስበዋል። ይሄ ሁሉ እኛ የተማር እኛ የምናቅ እኛ የምንሻል ደሞዛችን አነሰ ያለ ሰው አንድም የሴክተሩን ችግር ሳይናገር ስድስት አልፎ አልፎ የገቡ ሰዎች አሉ። ስድስት ስድስት ሰው ወይም አምስት ሰው ትክክል አለ ትክክል አለ። ኢንተርናላይዝ ማድረግ መጀመርም ማስተማርም አለባቸው። እናንተ ኢንተርናላይዝ ስታደረጉ በአስጣ ምላሽ ጠይቃችሁትም ያደርጋል፣ ሌላውም ያደርጋል። እናንተ ከወረወራችሁት እኔም ወረውረዋለሁ። ባለቤት ያጣል ጉዳይ ለምሳሌ ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ ስለምታውቁት። እዛው ሰዓት ማክበር ላይ ምን ያህል ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁ ይመስላል። ሰርቪንግ ነው የማገልግላት፣ አቲቲ ያለበት ጋውን የሚያከብር ነው። ከውይይቱ በኋላ በተለያዩ ማህበራዊ አውታሮች ላይ የወጡ የሕክምና ባለሙያዎቹን ምላሽ ለመቃኘት ሞክረናል። ጥቂት የማይባሉ የሕክምና ባለሙያዎች ጠቅላይ ሚኒስትሩ ለአንገብጋቢ ችግሮቻቸው አፋጣኝ ምላሽ ከመስጠት ይልቅ እንደተሳለቁባቸው የሚገልጹ ጭምቅ ሀሳቦች ያለው ምላሾቻቸውን አሰራጭተዋል። የህክምና ባለሙያዎቹ ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ የትኞቹ ጉዳዮች መልስ አገኙ፣ የትኞቹ ታለፉ? የሚለውን ይነግሩን ዘንድ የኢትዮጵያ ህክምና ባለሙያዎች ማኅበር ፕሬዚዳንት የሆኑትን ዶክተር ገመቺስ ማሙን ለማናገር ሞክረን ነበር። ዶክተር ገመቺስ የማህበሩ ስራ አስፈጻሚ አካላት ከሰሞኑ ከሚያደርጉት ስብሰባ በኋላ መልሳቸው እንደሚያደርሱን ነግረውናል። በተመሳሳይ የተደረገውን ውይይት ውጤታማነትና ቅሬታዎችን በተመለከተ ማብራሪያ የጠየቅናቸው የጤና ጥበቃ ሚኒስቴር የህዝብ ግንኙነት ኃላፊ ዮርዳኖስ አለባቸው ጉዳዩ የሚመለከተውን ሰው አድራሻ ሊሰጡን ከተስማሙ በኋላ ስልካቸው ላይ በተደጋጋሚ ብንደውልም ሳናገኛቸው ቀርተናል። ጥረታችን ይቀጥላል። ይህ በእንዲህ እንዳለ የጤና ጥበቃ ሚኒስቴር ሚኒስትር ዛሬ ከሰዓት በኋላ በሚኒስትር ዶክተር አሚር አማን የትዊተር ገጽ በኩል ይፋ እንዳደረገው ከውይይቱ በኋላ የተደረሰባቸው ውሳኔዎችን ይፋ አድርጓል። ሚኒስትር መስሪያ ቤቱ በሚቀጥሉት ዓመታት የሚመረቁ ሐኪሞችም ሆነ ሌሎች ባለሙያዎችን መመደብ እንዲቻል ክልሎች ተጨማሪ መደብ እንዲያስፈቅዱ ስምምነት ላይ ስለመደረሱ ከዚህ ቀደም የትምህርት ማስረጃ ለማግኘት የሚከፈለውን ብር አራት እንዲቀርና ና ሐኪሞችም እንደ ማንኛውም የመንግሥት ዩኒቨርስቲ ተመራቂዎች በውጪ መጋራት ሕግ መሠረት እንዲስተናገዱ ስለመወሰኑ፣ በፊት ወደ ጎን የነበረው የሥራ እድገት ከግንቦት 2011 ዓ.ም ጀምሮ ወደ ላይ እንዲሆን ተወስኗል። በተጨማሪም ጥቅማጥቅሞችን፣ ጥቅሞችን፣ ተለማማጅ ሐኪሞችን አስተዳደር፣ በግል ተቋማት ሥራ የሚያልፉ ባለሙያዎችን የሚመለከቱና ሌሎች የውሳኔ ዝርዝሮች ይፋ ተደርገዋል። ባለፈው ቅዳሜ ላስ ቬጋስ ውስጥ የቁንጅና ውድድር ለወይዘሪቶች ሳይሆን ለወይዘሮዎች ተዘጋጅቶ ነበረ። የሁለት ልጆች እናት የሆነችው ወይዘሮ ፈትያ መሐመድ ኢትዮጵያን ወክላ በመድረክ ላይ ተሳትፋለች። በማህበረሰብ አገልግሎት ዘርፍም ትታወቃለች። ፈትያ ወደ ኢትዮጵያ ከመመለሷ አስቀድሞም እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ስቱዲዮ ጎራ ብላ ስለ ውድድሩ ሀሳቧን አካፍላናለች። ፈቲያ ማህመድ እባላለሁኝ ተወልጄ ያደግኩት በድሬዳዋ ከተማ ነሁኝ አዲስ አበባ ከመጣሁ በኋላ በፋሽን ና በሞዴሊንግ ኢንዱስትሪ ውስጥ ተሰማራ ሁኝ እንግዲህ ላለፉት አስር አመታት በዚህ ማያ ውስጥ ነበርኩኝ አሁን ደግሞ አገሬ ኖክዬ የዚህ የቢውቲ ፔጀንቶችን ተቀላቀይ ብዙ ጊዜ የተለያዩ ሀገራት በመሄድ በቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋወቅ ቆይቻለሁኝ አሁን ደግሞ በአይነቱ ለመጀመሪያ ጊዜ እኛ ኢትዮጵያውያን ተካፍለን አናውቅም የእናቶች በሞዴሊንግ ኢንዱስትሪ ውስጥ በሩ እናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው ስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት እንደሚታወቀው በማሌዣ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኘን የመጣሁት ቡልጋሪያም ላይ ሁለተኛ ውጥቼን የመጣሁት አሁን ደግሞ ምስስ ወርልድ ላይ እዚህ አሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው። ለመጀመሪያ ጊዜ የእናቶች የቁንጅና ውድድር የጀመረው ምስስ ወርልድ ነው። ምስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው ይህንን ማዘጋጀት የጀመሩት ከሰማንያ በላይ የሚሆኑ ሀገራት ጋር አብረው ይሰራሉ። የተለያየ ሀገር ነው ውድድሩ የሚካሄደው። ዘንድሮ አሜሪካን ሀገር ነው የተካሄደው። እዛ ውድድር ላይ ከተለያየ ሀገር የመጡ ሰላሳ አምስት ተወዳዳሪዎች ነበሩ። ኢትዮጵያን ጨምሮ እዛ ላይ በመካፈሌ እጅግ በጣም ደስተኛ ነኝ። ሀገሬን ወክዬ ስለ ሀገሬ መናገር በመቻሌ፣ ሀገሬን ባለኝ አቅም ማሳወቅ በመቻሌ፣ ላለው ሚዲያ፣ ላለው ማህበረሰብ፣ ላለው ኦዲየንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው። ጥሩ መድረክም ስለሆነ ያ ደስ ብሎኛል። በመድረኩ ላይም በማህበረሰብ አገልግሎት እውቅናን አግኝታለች። ሌላው ስፔሻል አዋርድ አግኝቻለሁ። በሚዝስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል የሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለ ኔ። ደሞ ኢትዮጵያ ውስጥ አሸንፈን ከተመለስም በኋላ የጉድቢል አምባሳደርነታችን ኤክስፖጀራችንን አንሰራበት ማናወጣውም ና ከዚህ በፊት በማሌዥያ ና በቡልጋሪያ በሰራቸው ባገኘዋቸው ሽልማቶች ከተመለስኩ በኋላ ሁለት ሺ አስራ ስምንት ማለት ነው ላለፉት ስድስት ወራት የሰራዋቸውን እንቅስቃሴ አስመልክቶ እንዲሁም ደግሞ ኢንተርናል፣ ሀምሳ ፐርሰንት ደግሞ ኢንተርናል እንትን ይታይ ነበረ። ዳኞች አሉ፣ ወደ ሰባት የሚጠጉ ዳኞች ይኖራሉ። ሀምሳ ፐርሰንቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው የምንገባው። አንዱን ስጨርሽ ወደ አንደኛው፣ አንዱን ስጨርሽ ወደ አንደኛው። ላይቭ ነው ዳኝነቱም፣ ላይቭ ነው የሚተላለፈው። እውቅናን ባገኘችበት የማህበረሰብ አገልግሎት ምን እያከናወነች ነው? ወጣት ሴቶች ሙያውን አውቀውት ተገንዝበውት ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱን በማህበር አሶሴሽን አቋቁመን ሴቶችን የሞዴሊንግ ኢንዱስትሪ አሶሴሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድን ነው አሁን በቅርቡ እንደውም ከዚህ ከኢጋድና ከባህልና ቱሪዝም ጋር ወደ ሰላሳ የሚጠጋው የሱዳን ሴቶች መጥተው ነበረ የፒስ ፕራክቲስን ለማለት እዛ ላይ ተሳታፊ ነበርኩኝና ና የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፌ ነበረ። ውጤታማ ነበር። እነሱም የመጡት ምንድን ነው እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸብ አለ እና አይበርድም ጸባችን እናንተ ጋር ግን ትጣላላችሁ፣ ግን ወደው ትታረቃላችሁ። እስቲ ያላችሁን ይሄ ፒስ ፕራክቲስ የምታደርጉበትን ወይ ከእናንተ በትን መንገድ ማየት ኤክስፒሪንስ ሼር ለማድረግ እንፈልጋለን፣ ወይ ልምድ ልውጥ ማድረግ እንፈልጋለን ብለው መጡ። እሺ ያለን ይዘናቸው ሄደን በጣም ደስ ብሏቸው በቦታው ተገኝተን በጣም እንጃርገው ሌሎች ነገ ሌሎችም ልማታዊ ነገሮችንም ለእነሱ በማሳየት ሴት እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው ሰማንያ በፐርሰንት ሴት እናቶች ናቸው እዛ ላይ የሚሰሩትና እሱን እሱን ጎብኝታ ሆነ የተመለሱትና እንዲህ እንዲህ አይነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋን በመገኘት ወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆራረጠ አንድ ሰው ተስፋ ካለው አንድ ሰው ጥሩ ራዕይ ካለው አንድ ሰው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻል ሁሉ መለውጥ እንደ የማይቻል ነገር እንደሌለ እሱን እሱና የኔን የህይወት ህይወት ተመክሮ የኑሮ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስ እዚህ እንደመጣሁኝ ያለኝን ኤክስፒሪንስ ሼር አድርጋቸዋለሁኝ በማገኛቸው ሰዓት። በምዕራብ ጎንደር ዞን ቋራ ወረዳ ቁጥር አንድ ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ግጭት በማስነሳት የሰብአዊና ቁሳዊ ጥፋት መንሥኤ ሆነዋል ተብለው የተጠረጠሩ አምስት ግለሰቦችን አራት የመከላከያ ሰራዊት አባላት ለማስመለጥ ሲሞክሩ መያዛቸውን የዞኑ አስተዳደር አስታውቋል። የባህር ዳሯ ባልደረባችን አስቴር ምስጋናው ያነጋግረቻቸው የዞኑ ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ የሆኑት ደሳለኝ ጣሰው ተጠርጣሪዎቹ እንዴት እንደተያዙ በመዘርዘር ይጀምራሉ። ደሞዝ ከፋዮች ሁለት የፋይናንሶች፣ የመከላከያ እሱ አመራሩ እና ወደ አምስት የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር አራት ይሄዱት ይህን የመከላከያ ደሞዝ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ አራት ግለሰቦች ጋር አለ ተብሎ እቆማ ተሰጥቶ እዛ አካባቢ ያሉ የወረዳ አመራርና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በኦራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ወደሚባለው ሲንቀሳቀስ እቆማ ተደረሰ። በድምሩ አምስቱን ኦራሉ ይዞ በሚሄድበት ጊዜ እዛው ማህበረሰቡም ሊተባበር ስለተጠየቀ በደረሰው መረጃ የአካባቢው ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። እነዛን አምስት ሰዎችም ትጥቃቸውንም በሄደው ፓትሮል አማካኝነት በእኛ ወረዳም እና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ የተያዙበት እንዲተላለፍ የተደረገበት ሁኔታ ነው። ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግ ሶማሪያ የሰላሳ ሶስተኛ ክፍል ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ መጋቢ፣ ሀምሳ አለቃ አባድር አብራሽ፣ ሾፌር አስር አለቃ ደጀና ቡቶ፣ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር አራት ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው አምስት በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ። ሁለት ከላሽንኮፕ መሳሪያ እና ወደ ዘጠኝ ካዝና በአብሮ የተገኙ መሆኑ ሃምሳ ሺ በላይ ብር በእነዚህ ግለሰቦች እንደነበር መሳሪያ መዝ ያለባት የመሳሪያው ባለቤቶች ነበሩ። ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስይዞታል። በተለይ የሰላሳ ሶስተኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ ኮሎኔል አንግሶ ማሪያ ከድርጊቶቹ በመነሳት በጥርጣሬ አይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው። በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት የህዝብ ወገንተኝነት እንደሚጓደለው ተልእኮ ውጭ እየሰራ እንደሆነ በጋራ መስራት ፍላጎት የሌለው እንደሆነ ገምግመን አቅጣጫ አሰጠን ነበር። አልተማረበትም። አሁን በወንጀሉ ተይዟል ያለው እውነታ ይሄ ነው። በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል። በተለይ ከማንነት ጋር ተያይዞ ምንም አሳደሮች በማስቀ የማንነት ተገን አላ አስፈላጊ የንብረት የስህት ውድመት እንዲከሰት ጠቅም በዚህም ማሳያ የሚሆኑት በውስጡ የአረተኛ ክፍለጦር በተለያየ በሽንፋ፣ በቋራ፣ መተማ እንዲሁም በኪርጋ አካባቢ ከፍተኛ የሆነ እንትን የፈጥሮ ነበር። ይህ ስልሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት ማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉን የግል ጥቅማቸውን የሚያግበሰብ ስ ይህን ድርጊት ሽፈጽሞ ቆይተዋል። ከዛ በኋላ ሰላሳ ሶስተኛ ክፍለጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁን እና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህ ደግሞ የሚመለከተው ያስተጋችል ይገባል። ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው ማሻሻያ ነው ብለው ነበር። መሬት የነካለው ሰራን ብለን ድረታችን ነፍጥ ምናገር ከቻል መከላከያ ውስጥ የሰራ ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም፣ ኦሮሞውም፣ ትግሬውም፣ ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል። ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጪዎች በመከላከያ ሰራዊት ውስጥ ማሻሻያ አልተደረገም፣ አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንም በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይሄንን ህዝቡም ያረጋግጣል ያረጋግጣል ነገር ግን ደግሞ የአንድ ነገም ተነጎዳ ዛሬ አንድ ስህተት ሆኖ ወይም ደግሞ በሚያስጠረጠር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለ ማደማደሚያ ላይ መድረስ እውነቱን ሊያሳየን ይችላል። ስለዚህ የሆነ ሆኖ ተቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። ስለዚህ በህብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ በነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላም መልክ ያለውን በመከላከያም በሀገር ደረጃ ያለውንም መረጃ እና አጠቃላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ የሚጣራ ሆኖ ሳለ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ በምንም መልኩ ጥርጥር ውስጥ ሊገባ አይችልም። ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለህዝብ ይፋ ይሆናል ተብሏል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አመስግነኩ እኒህ በብራሰልስ በሚገኘው የአውሮፓ ፓርላማ ሕንፃ ፊት ለፊት የተሰበሰቡ ትዕይንተ ሰልፍ አድራጊዎች የፓርላማውን አፋጣኝ ምላሽ ይፈልጋሉ። የእኛ መለክ ምን መሰለ፣ የሁሉ ሰው እዚህ ሊቢያ እየተደረገ ያለው ደስ ስራይ መሆንን አለበት ሁሉ ሰው ማለት ሁሉ ሰው እንዲህ ማለት አለበት። ሀገሩ ኤርትራን በመልቀቅ አውሮፓ ለመድረስ አድካሚና አሰቃቂ ምዕራፍ ላለፈው አብርሃም ተክላይ ይሄ ትዕይንተ ህዝብ ትርጉም አለው ሁለት አመት ሶስት አመት ሲቆይ፣ አንድ ሰው እዛ ሊቢያ ጥሩ አይደለም ይሞታል፣ ይጠፋል። ካወት አንደርግራውንድ ካስቴር ነበርኩ እዛ ማ ብዙ ነው ብዙ ነው ማለት ቀላል አይደለም። መቅላት ስትገልጾም ራሱ ከባድ ነው። ስለሆነ ስለሚሰማኝ ነው አሁን በአቅሜ የሆነ ማድረግ አለብኝ ብለህ ይህ ፕሮግራም የተሳተፍኩ ማለት አብርሃም ተክላይና ወደ አስር የሚጠጉ ሌሎች ኤርትራውያን አፍሪካውያን ስደተኞች ወደ አውሮፓ ለመሸጋገር በሚያደርጉት ጥረት ውስጥ የሚደርስባቸውን ሰቆቃ አውሮጳውያን እንዲረዱት ያስችላል፣ ያስተምራል ያሉትን ክንውን ከትዕይንተ ሰልፉ ስድስት ቀናት በፊት ጀምረው አከናውነዋል። መነሻቸውን ጀርመን ላይ አድርገው እስከ ቤልጅየም ብራሰልስ የብስክሌት ጉዞ አድርገዋል። ወደ አራት መቶ ሰላሳ ኪሎ ሜትር በሚጠጋ ግልቢያቸው ወቅት በየደረሱበት ቦታ ላገኟቸው አውሮጳውያን ሁሉ በሊቢያ እስር ላይ የሚገኙ አፍሪካውያን የሚደርስባቸውን ሰቆቃ እንዳስተማሩና መልእክት እንዳስተላለፉ አብርሃም ይናገራል። መንገድ ላይ ብዙ ሰው የሄድን የነገር ነው። መንገድ ላይ አንድ ቲም ስለሆነ አንድ አይነት ቲሸርት ነበረኝ ሬፍሪጅ አንገ ሙቭ አፍሪካን ቲም እየተጻፈው ማለት ነው መንገድ ላይ ራሱ ለሰውን እየነገርና ከዛ ወደ ማየር ከንቲባ ወደ ከንቲባ ሄድና እዛ ደብዳቤ ሰጠኝ ማለት ነው። የና ብርሃምን ጥሪና መልእክት የደገፉ ኤርትራውያን እንዲሁም ደግሞ አውሮጳውያን ሰኞ ዕለት ብራሰልስ ላይ ተገናኝተው ድምፃቸውን አሰምተዋል። አንዳንዶቹ ደግሞ አሁንም በአውሮፓ ጎዳናዎች ላይ ከሰው ተራ ወጥተው የሚገኙ ስደተኞችን አዳር ለመካፈል ችለዋል። ነጋሲ ሰረቀ ብርሃን ከእነዚህ መካከል አንዱ ነው። ቀዳይ ነገር ትማሊ ምስቶም አብቲ ትሬን ስቴሽን በመጀመሪያ ደረጃ ትናንት ባቡር ጣቢያ አካባቢ የጠበቁኝ ከ1500 እስከ 2000 የሚጠጉ ኤርትራውያን በጣም በሚያናድድ ሁኔታ የሚተኙበት አጥተው አየኋቸው። ያሉበትን ሁኔታ ለማየት ከነሱ ጋር አደርኩኝ። ዛሬ ደግሞ ከነሱ ጋር በመሆን ለ50 ደቂቃዎች በእግራችን ተጉዘን አውሮፓ ህብረት ጽህፈት ቤት ሄድን። ወደ አንድ ሺህ የሚጠጋ ወጣት ነው ለሰላማዊ ሰልፍ የተሰበሰበው። ከዛ ቀጥሎ በኤርትራና ጅቡቲ ላይ ጥናት ከምታካሄደው የአውሮፓ ህብረት አባል ሰው ጋር ተገናኘን። ባለፈው የአውሮፓውያን ዓመት ማብቂያ ላይ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ከተባበሩት መንግስታት ድርጅት ሊቢያን አጋዥ ተልዕኮ ጋር በጋራ ሆነው በወጡት ዘገባ ላይ በሊቢያ የሚገኙ ፍልሰተኞችና ስደተኞች ሊገመቱ የማይችሉ ሰቆቃዎችን እያዩ እንደሆነ ይፋ አድርገዋል። የመቶ ሰላሳ እማኞችን ቃል ስለመቀበሉ የተናገረው ድርጅቱ በሊቢያ እስር ቤቶች የሚገኙ ፍልሰተኞችና ስደተኞች ካለ ህግ ይገድላሉ፣ ይታሰራሉ፣ ይሰቃያሉ ያሉ መደፈርና በባርነት የመሸጥ ክፉ ዳም ይገጥማችኋል ሲል ይፋ አድርገዋል። ይህን ሰቆቃ ለመግታት ሀገራት እንዲረባረቡም አሳስበዋል። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ ከአዳዲስ ዘገባዎች ጋር እንመለሳለን። የቸር ምሽት ይሁንላችሁ።